ኦሮሞን መነካካት ኢትዮጵያን መነካካት ነው ሲሉ አቶ ቡልቻ ደመቅሳ የኢትዮጵያ ፌዴራላዊ አንድነት መድረክ ባዘጋጀው ሰላማዊ ሰልፍ ላይ ተናግረዋል። በኦሮሚያ ክልል በተለያዩ ስፍራዎች ባለፉት ሶስት ሳምንታት ለጠፋው ሕይወትና ለወደመው ንብረት ተጠያቂው ገዢው ፓርቲ ኢህአደግ ነው ሲልም መድረክ ከሷል። የህይወትና የንብረት ካሳ እንዲከፈልም ጠይቋል። ጉዳዩን የሚያጣራ ገለልተኛ አካል እንዲቋቋምም መድረክ ጥሪ አቅርበዋል። መለስካቸው አመሃ ሰላማዊ ሰልፉን ተከታትሎ የሚከተለውን ዘግቧል። መብታችን ይከበር መድረክ ቅዳሜ ግንቦት አስራ ስድስት ቀን ሁለት ሺህ ስድስት ዓመተ ምሕረት ባካሄደው የተቃውሞ ሰላማዊ ሰልፍ ማጠናቀቂያ ላይ የካ ክፍለ ከተማ ቀበሌ ዜሮ ስምንት ሜዳ ከሚባለው ስፍራ እንደ ደረሰ መጀመሪያ እንዲናገሩ ድል እየተሰጣቸውና ንግግራቸውን በኦሮሞ ቋንቋ የጀመሩት አቶ ቡልቻ ደመቅሳ ነበሩ። ኑን ጡኪና ግና መሌ ነመ ኢትዮጵያ ሚት የኔ እምቤ ኑ ኢትዮጵያ ኢትዮጵያ የቹኑይ ኢትዮጵያ የቹኑይ አትንኩን እንላለን እንጂ ኢትዮጵያውያን አይደለንም ብለን አናውቅም። እኛ ኢትዮጵያውያን ነን። ኢትዮጵያ ማለትም እኛ ነን። ስለሆነም እኛ መነካካት ኢትዮጵያን መነካካት ነው። ስለሆነም አንድ ሆነን የኢትዮጵያን አንድነት አጠንክረን ኦሮሞን አጠንክረን አብረን መኖር አለብን እንጂ በየዓመቱ መጣላት መናናቅና መነካካት አይሆንም። ከዚያም የግንባሩ ዋና ጸሐፊ አቶ ገብሩ ገብረ ማርያም በሰላማዊ ሰልፉ ለተሳተፈው ህዝብ እንደተናገሩት ከቅርብ ሳምንታት በፊት በኦሮሚያ የተለያዩ ክፍሎች ተፈጥሮ የነበረው ሁከት እንግዳ ደራሽ አልነበረም። በእሳቸው አነጋገር የአዲስ አበባና የፍንፍኔ ልዩ ዞን የጋራ ልማት ትስስር ስም ወይም ሽፋን ህዝብ ያልተወያየበትንና ያልተስማማበትን ፕላን ለመተግበር መነሳት ኢ ህገ መንግሥታዊ ነው። ከዚህ አንጻር ደግሞ ሕዝብና የዩኒቨርሲቲ ተማሪዎች በሰላማዊ መንገድ ያቀረቡት ጥያቄ ሕገ መንግሥታዊ መሆኑን የተናገሩት አቶ ገብሩ ይህን የኢህአዴግ ቱባ ባለስልጣናትም አልካዱትም ሲሉ ዋቢ ጠርተዋል። ከዚያም አልፎ የመድረክ አባል ድርጅት የሆነው የኦሮሞ ፌዴራሊስት ኮንግሬስ እና ሌሎችም ተቃዋሚ ድርጅቶች የልማት እቅዱን በተመለከተ አቅርቦት የነበሩትን ጥያቄ ኢህአዴግ በቸልታ እንዳለፈው አስታውሰው አሁን ለደረሰው ጥፋት ተጠያቂ አድርገውታል። ይህም ቸልተኝነቱ የሰው ህይወት እንዲጠፋ፣ ንብረት እንዲወድም አድርጓል። ኢህአዴግ በተለይም ጥያቄው የደረሳቸው አካላት እንደ ወትሮ በወቅቱ ምላሽ ባለመስጠታቸው የሰውና የንብረት ውድመት እጅግ አሳዛኝ በሆነ ሁኔታ በኦሮሚያ ክልል በተለያዩ ቦታዎች ተፈጽሟል። ስለሆነም ኢህአዴግ ለዚህ ጉዳይ ሙሉ ኃላፊነቱን ወስዶ ህይወታቸው ላለፈው ቤተሰቦች የህይወት ካሳ እንዲከፍል በዚህ ውከት መካከል ንብረታቸውን ላጡ ሰዎች መንግስት ተገቢ ካሳ እንዲከፍል የጠየቁት አቶ ገብሩ ገብረ ማርያም ጉዳዩን በገለልተኝነት የሚመረምርና መፍትሄ የሚሰጥ በሁሉም ወገን ተቀባይነት ሊያገኝ የሚችል አጣሪ አካል እንዲቋቋምም ጥሪ አቅርበዋል። በአድርባዮች የተገነባ ሳይሆን በሰብአዊ ጽናታቸው ማለትም ፐርሰናል ኢንቴግሪቲ የታነጹና የታወቁ ግለሰቦች የተዋቀረ ገለልተኛ አካል ማለትም ኮሚሽን ተቋቁሞ ጉዳዩን እንዲመረምርና ይህንንም ኢህአዴግ ለህዝባችን በግልጽ እንዲያሳውቅ። በመድረኩ ዋና ጸሐፊ እንደተነገረው የአዲስ አበባና የአካባቢዋን የኦሮሚያ ልዩ ዞን ከተሞች ያስተሳስራል የተባለው የልማት እቅድ ግልጽነት የሚጎድለው ስለሆነ ለህዝብ ውይይት ቀርቦ ተቀባይነት እንዲኖረውም ያስፈልገዋል ብለዋል። ለዚህ ሁሉ መንስኤ የሆነው የፍንፍኔና አካባቢዋ የልማት ትስስር ኢንቲግሬትድ ዴቨሎፕመንት አዲስ አበባ ማስተር ፕላን ሰሞኑን በቴሌቪዥን እንደሚያንቆለጳጵሱ ሳይሆን የተባለው ግልጽ ያልሆነ አወዛጋቢ ፕላን ጉዳዩ የሚመለከታቸው አካላትና ህብረተሰቡ በጋራ ተወያይተው በሚስማሙበት መንገድ ብቻ እንዲተገበር። በሰላማዊ ሰልፉ ካገኘኋቸው ታዋቂ ሰዎች መካከል አንዱ አቶ ቡልቻ ደመቅሳ ሲሆኑ በዕለቱ በሰላማዊ ሰልፉ የተገኘው ህዝብ ብዛት አነስተኛ ነው ብለው እንደማያምኑ ይናገራሉ። ይህ ሁሉ ህዝብ አለቀስቀሳና በበጎ ፈቃዱ ብቻ የወጣ ከመሆኑ አኳያ እጅግ ብዙ ነው የሚባል እንደሆነ ያስረዳሉ። ህዝቡ ግን ከዚህም የበለጠ ጥንካሬውንና አንድነቱን ማሳየት እንዳለበት ያስገነዝባሉ። ከዚህ የበለጠ መስራት አለበት፣ አንድነቱን ማሳየት አለበት። አማራውም፣ ኦሮሞውም፣ ትግሬውም የደቡብም ህዝብ ሁሉ ከዚህ የበለጠ ጥንካሬ ማሳየት ያስፈልጋል። ምክንያቱም ኢህአዴግ ኢትዮጵያን ከፋፍዬ ገዝቻለሁ፣ ህዝቦቹ አይተባበሩም እና እኔ ነኝ የሚቀርባቸው ለህዝብ። ኢህአዴግ ማን ማ መድረክ አይደለም ብሎ ነው የሚያስበው። ይሄ ቀስ ቀስ ቀስ በቀስ ይሸረፋል ብዬ አስባለሁ። ተሰላፊው ህዝብ ግን ፍሌ ከሚባለው የአዲስ አበባ ክፍል ተነስቶ የካ ክፍለ ከተማ ቀበሌ 08 ሜዳ የሚባለው ስፍራና እስኪደርስ የተለያዩ መፈክሮችን እያሰማ ተጉዟል። ለሰላማዊ ተቃውሞ ጥይት ምላሽ ሊሆን አይችልም። ነጻነት እንሻለን ፍትህ እንሻለን፣ ዴሞክራሲ እንሻለንና የመሳሰሉትም ከእንደዚህ መካከል ይገኙባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ